የተባበሩት መንግስታት ድርጅት ዘገባ እንደሚለው በቤት ውስጥ የመብራት ብርሃንን መጠቀሙ በራሱ 600 ሚሊየን የሚሆኑ ሰዎችን ህይወት ለውጦ ከድህነት ሊያወጣቸው ይችላል። አብዛኛው የዓለም ህዝብ ፈጣን የኢንተርኔት አገልግሎት ቀርቶ የኤሌክትሪክ መስመር ገና አላገኘም። ይህ የኃይል አቅርቦት እጥረትም በድሃዎቹ ሀገራት የኢኮኖሚ እንቅስቃሴውን አዳክሞ የግብርናውን እድገት ወደ ኋላ ይጎትታል። በማደግ ላይ ባሉት ሀገራት የኤሌክትሪክ ኃይል ቢኖርም እንኳ አብዛኛውን ጊዜ አስተማማኝ አይደለም። የኃይል መቆራረጥ በተደጋጋሚ ይከሰታል። በዚህ ምክንያትም ኩባንያዎች ጄኔሬተሮችን በመጠቀም ለተጨማሪ ወጪ ይዳረጋሉ። በሀኪም ቤቶች አካባቢ የኃይል አቅርቦት አለመኖር ማለት የብዙዎችን ህይወት ለሞት አደጋ ማጋለጥ ማለት ሲሆን በዚሁ መዘዝ ማቀዝቀዣዎች ከስራ ሲስተጓጎሉ በቀዝቃዛ ስፍራ መከማቸት የሚገባቸው መድኃኒቶች ከጥቅም ውጭ ሆኑ ማለት ነው። የተባበሩ መንግስታት ድርጅት የንግድና የልማት ጉባኤ በምህፃሩ አንክታድ ባለፈው ሳምንት ያወጣው ጥናት ጎርጎሮሳዊ ዓመት 2030 የመንግስታቱ ድርጅት ያለመውን የልማት ግብ ለማሳካት ለህብረተሰቡ በተመጣጣኙ ወጪ ዘመናዊ የኃይል ምንጭ ማቅረብ የመጀመሪያ ግብ መሆኑን ያመለክታል። በዚሁ መሰረት ታዲያ ጥናቱ አርባ ሰባት ሀገራት ለቤት አገልግሎትም ሆነ ለንግዱ ዘርፍ የሚሆን በቂ የኃይል አቅርቦትን ለማሳካት ብዙ እንደሚቀራቸው አመልክቷል። ዘገባው እንደሚለው እነዚህ በኢንዱስትሪ ያልበለጸጉ ሀገራት የድህነቱን ወጥመድ ለመሻገር የግድ ዘመናዊ የኃይል አቅርቦታቸው መሻሻል ይኖርበታል። የጥናቱ አቅራቢ ቡድን አስተባባሪና በአንክታድ በልማት ያላደጉ ሀገራት ዘርፍ ጉዳይ ኃላፊ ሮልፍ ትሬገር ይህ ምን ማለት እንደሆነ ያብራራሉ። እስከ 2030 ድህነትን ማስወገድ የተባበሩት መንግስታት ድርጅት በ2015 ዘላቂነት ያለው ልማት በሚል ያጸደቀው ግብ የመጀመሪያው ነጥብ ነው። ድህነትን ሙሉ በሙሉ እንዴት ማስወገድ ይቻላል? በአንክታድ እምነት በዘላቂነት ይህን ማድረግ የሚቻለው የሀገራትን የማምረት አቅም ማሳደግና የተሻለ ምርታማ የሚሆን የኢኮኖሚ ዘመናዊ የኢኮኖሚ እንቅስቃሴና ይበልጥ የተሻለ ዘመናዊ የኢኮኖሚ ዘርፍ ሽግግርን ተግባራዊ በማድረግ ነው። ይህ ኢኮኖሚ ወደዚህ አዲስ የኢኮኖሚ እንቅስቃሴ እንዲለወጥ ደግሞ ኤሌክትሪክና ሌሎች ዘመናዊ ማሽኖችን መጠቀም የሚያስችሉ ዘመናዊ የኃይል ምንጮች ያስፈልጉታል። ይህም በተመጣጣኝ ዋጋ የሚቀርብ አስተማማኝና በቴክኒኩም የተረጋጋ መሆን እንዳለበትም ይገልጻሉ። የኤሌክትሪክ ኃይል አቅርቦት ለአንድ ሀገር ኢንዱስትሪዋን ለማንቀሳቀስ ብቻ ሳይሆን፣ በኢንዱስትሪ ባልበለጸጉት ሀገራት የደን መራቆትን ለመቀነስ ለቤት ውስጥ አገልግሎትም ወሳኝ ነው። በርካታ የኤሌክትሪክ ኃይል ማመንጫ ፕሮጀክቶችን በዘረጋችው ኢትዮጵያ ይዞታው ምን ይመስል ይሆን? ኢትዮጵያ ትኩረት የሚስብ ሁኔታን ያላት ምክንያቱም ከፍ ያለ መዋለንዋይ ለዘመናዊ የኃይል ምንጮች በተለይም ከውሃ የኃይል ምንጭ ኤሌክትሪክ ለማግኘት ብዙ ገንዘብ መድባለች። ሌሎች ታዳሽ የኃይል ምንጮች በተለይም ከነፋስ ኃይል የሚያስገኙ ፕሮጀክቶች ቢኖሯትም፣ እንዲያም ሆኖ የኢትዮጵያ የኃይል ፖሊሲ ከስልታዊ ኢኮኖሚው ጋር የተቀናጀ ሲሆን ሀገሪቱ በኢንዱስትሪው ዘርፍ በሙሉ ኃይል እየተንቀሳቀሰች ነው። እናም የውጭ መዋለንዋይ ለመሳብ ብሎም የራሷን ኢንዱስትሪ ለማሳደግ የተረጋጋ አስተማማኝና ተመጣጣኝ የሆነ የኃይል አቅርቦት እንደሚያስፈልጋትም ታውቃለች። ይህንንም ነው ይህች ሀገር የምታደርገው። ሮልፍ ትሬገር ከ47ቱ በኢንዱስትሪ ካላደጉ ሀገራት መካከል ቡታን እና ኔፓል አሁን በጀመሩት ጥረት ከቀጠሉ በ2030 በጎርጎሮሳዊ አቆጣጠር ማለት ነው በመንግስታቱ ድርጅት የታሰበውን የልማት ግብ ከዚህ አኳያ ያሳካሉ የሚል እምነት አላቸው። በተቃራኒ ለአብዛኞቹ ተመሳሳይ ሀገራት ኢትዮጵያን ጨምሮ ይህ የሚሳካ እንደማይመስልም አመልክተዋል። በኢትዮጵያ አሁንም ያለው የኃይል አቅርቦት ስርጭትም በዝቅተኛ ደረጃ ላይ የሚገኝ መሆኑንም አብራርተዋል። አሁንም በአንጻራዊነት በዝቅተኛ ደረጃ ላይ ነው ያለው። ሆኖም ግን ተስፋው ጥሩ ነው፣ ምክንያቱም እንደጠቀስኩት ሀገሪቱ ከዘመናዊ የኃይል ምንጮች ኤሌክትሪክ ለማግኘት ከፍተኛ መዋለ ንዋይ እያፈሰሰች ነው።